ባለፈው ዓመት ታህሳስ 1 ቀን 2016 ዓም በቁጥጥር ስር ውለው የሰላም ሚኒስትር ዴታ ሆነው ኢትዮጵያን ለማፍረስ ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር በመተባበር ለጥፋት ተልእኮ በቡ ተንቀሳቅሰዋል በሚል ክስ የተመሰረተባቸው አቶ ታዬ ደንዳ የመከላከያ ምስክሮቻቸውን ቃል ለፍርድ ቤት ማስደመጥ ጀምረዋል። በዛሬ ችሎት ለምስክርነት የቆጠሯቸው የሰላም ሚኒስትር አቶ ብናልፍ አንዱዓለም እና የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ምላኩ ፈንታ ባልቻ አቶ ታዬ የደህንነት ስጋት ነበረባቸው እንደሚያውቁ መስክረዋል። አቶ ታዬ በህጋዊ መንገድ የጦር መሳሪያ ስለመያዛቸው ግን እንደማያውቁም አብራርተዋል። ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስታዊ ስርዓት ችሎት የቀረቡት አቶ ታዬ ደንዳ የቆጠሯቸው ሁለት ምስክሮች ያስረዱልኛል ያሉትን የፍሬ ነገር ጭብጥ ለፍርድ ቤት አስቀድመው አስረድተው ነበር። አቶ ታዬ ህገ ወጥ የጦር መሳሪያ በመያዝ ክስ እንደቀረበባቸው አስታውሰው የተጠቀሰው የጦር መሳሪያ ከታጣቂዎች በእርሳቸውና ቤተሰባቸው ላይ ሊሰነዘር ይችላል ካሉት የግድያ ጥቃት ለመከላከል ያገኙት መሳሪያ እንደሆነም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በመጡበት ዓመት በ2010 ዓ ም ሰኔ አካባቢ ኦነግና ወያኔ ሲሉ የጠሩት ቡድን አቶ ታዬ ደንዳን ለግድያ እንደሚፈልጓቸው መናገራቸውን አቶ ታዬ ለፍርድ ቤቱ በአስረጅነት አቅርበዋል አቶ ታዬ አክለው በ2014 ዓ ም በከረዩ አባገዳዎች ላይ የተፈጸመው ጥቃት በመንግስት ኃላፊዎች የተቀነባበረ ነው የሚል አስተያየት በመስጠታቸው ምክር ቤት ውስጥ ሀሳባቸውን እንዳይሰጡ መከልከላቸውን ተናግረዋል። ሶስት ጊዜም ፖለቲካዊ ግድያ ሲሉ የጠሩት የግድያ ሙከራ እንደተፈጸመባቸው ለፍርድ ቤቱም ተናግረዋል። በክሱ ላይ የቀረበው ሕገ ወጥ የጦር መሳሪያ የራሳቸውንና ቤተሰባቸውን ከአደጋ ለመከላከል በ2015 ዓ.ም ብረት ያገኙ እንደሆነም አስረድተዋል። መጀመሪያ የምስክርነት ቃላቸውን የሰጡት የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታ ባልቻ አቶ ታዬ ደንዳ የደህንነት ችግር እንዳለባቸው ገልጸውላቸው እንደነበረ ተናግረው ነገር ግን ኃላፊነታቸው ከሚኒስትር ዝቅ ያለ በመሆኑ ጥበቃ እንዲደረግላቸው ህግ እንደማይፈቅድ አስረድተዋል። አክለውም በተከሳሹ ቤት ተገኘ ስለተባለው የጦር መሳሪያ የሚያውቁት ነገር እንደሌለም ገልጸዋል። የሰላም ሚኒስትሩ አቶ ብናልፍ አንዱ አለምም ስለ ጦር መሳሪያ መታጠቅ ከተከሳሹ ጋር ያወሩት ነገር እንደሌለ ለፍርድ ቤቱ አስረድተዋል። ሁለቱ ምስክሮች አቶ ታዬ ደንዳ የደህንነት ስጋት እንደነበረባቸው ብቻ እንደሚያውቁ ገልጸው ምስክርነታቸውን ሰጥተዋል። አቃቤ ሕግ ለምስክሮቹ መስቀለኛ ጥያቄም አቅርበዋል። የግራ ቀኝ ክርክሩን ሲያዳምጥ የቆየው ፍርድ ቤቱም የማጣሪያ ጥያቄዎችን አቅርበዋል። ፍርድ ቤቱም በቀጣይ ቀሪ ሶስት ምስክሮችን ለማዳመጥ ለኅዳር 17 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከዚህ ቀደም በነበረው ችሎት በቀሪ ምስክሮች ዝርዝር ውስጥ የጠቅላይ ሚኒስትሩና የአዲስ አበባ ከተማ ከንቲባ በኃላፊነት መካተታቸው ፍርድ ቤቱ ጠቁሞ ነበር። አቶ ታዬ ደንዳ ከዚህ ቀደም በነበራቸው ችሎት ጠበቃ እንዳይወክላቸው የአገሪቱ ደህንነት መስሪያ ቤት ጠበቆችን አስፈራርቶብኛል በሚል አቤቱታ ማቅረባቸው ይታወሳል። ዛሬም ከችሎቱ ፊት ቀርበው የተከራከሩት ከጠበቃ ውጭ ነው። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ